የባራክ ኦባማ የምስራቅ አፍሪቃ ጉብኝት ማንኛውንም የውጭ ጉዳይ መምህር የሚያኮራ ነው። ኦባማ መጡ፣ ተመለከቱ፣ ባሉበትም ሆነው ትክክለኛውን ነገር ተናገሩ። ለስለስ ብለውም የሰብአዊ መብትና ዴሞክራሲ እንዲከበር ጥሪ ያቀረቡ የሲቪክ ማህበራት እውነታንም ተናገሩ። አፍሪካ ችግሮቿን መፍታት ትችላለች ሲሉም ሰበኩ። ፕሬዚዳንቱ ከኢትዮጵያና ኬንያ ጋር የጸጥታና የንግድ ግንኙነትን የማሳደግ ሀሳብም አላቸው። ኤርፎርስ ዋን ወደ ዋሽንግተን ጉዞ ሲጀምርና የናይሮቢ ጎዳናዎች ወደ ቀደመው ህይወት ሲመለሱ ግን አንድ ነገር ግልጽ ሆነ። በኦባማ መምጣት የተፈጠረና የሚፈጠር ቅጥ ያጣ የደስታ በሽታ የለም አልነበረምም። በጎርጎሮሳዊው 29 ዓመተ ምህረት የኖቤል የሰላም ተሸላሚው የዴሞክራሲና ሰብአዊ መብቶች አቀንቃኙ በመድረኩ የሉም። አሁን የግል ጥቅማቸውን የሚያስቀድሙ የፖለቲካ የመጨረሻ ግብ ስልጣን መሆኑን አምነው የሚያራምዱ ቦታውን ተረክበዋል። ኦባማ የስልጣን ዘመናቸውን አጠናቀው በጎርጎሮሳዊው 2016 ዓ ም ዋይት ሃውስን ሲለቁ መላው ዓለምም ሆነ አፍሪቃ ችግራቸው ተቀርፎ ምቹ አይሆኑም። ፕሬዚዳንቱ ኬንያውያን የጎሳ ፖለቲካ እንዲያስወግዱ፣ ሙስና እንዲታገሉ ያቀረቡት ጥሪ የትም አያደርስም። ኬንያውያን አገራቸውን ከሚጎበኙ የውጭ አገር ሰዎች ይህን መሰሉን ጥሪና መሪዎቻቸውም የሚገቡላቸውን ቃል ማመን ካቆሙ ሰነባብተዋል። በእርግጥ ኬንያውያን እንዲህ አይነቶቹን ጥሪ ማድመጥ አይፈልጉም። እውነቱን ለመናገር እነሱ ራሳቸው ሊኖሩባት ስለሚፈልጓት አገራቸው ጥርት ያለ ሕልም አላቸው። እነሱ ያጡት እነዚህን ተግባራዊ የሚያደርጉ ፖለቲከኞች ነው። እንዲህ አይነት ጉብኝቶችና ንግግሮች የተሻለች ኬንያን አይፈጥሩም። ባራክ ኦባማ አባታቸው በተወለዱባት አገር ለውጥ ማምጣት ከፈለጉ ከፕሬዚዳንት ኡሁሩ ኬንያታና ምክትል ፕሬዚዳንት ዊሊያም ሩቶ ጋር ባልተባበሩ ነበር። ሁለቱ ሰዎች ዓለም አቀፉ የወንጀል ተመልካች ፍርድ ቤት በጎርጎሮሳዊው 28 ዓ ም የተከሰተውን የጎሳ ግጭት በማቀነባበር ከከሰሳቸው ሰዎች መካከል ይገኙበታል። የደህንነትና የንግድ ግንኙነቱን እያስቀጠሉ ስለ ለውጥ መናገር የትም አያደርስም። በሙስናና የሰብአዊ መብት ጥሰት የሚታወቁትን የኬንያ የደህንነት ኃይሎች መርዳት ፕሬዚዳንቱ ያሰሙትን ማሳሰቢያም ተአማኒ አያደርገውም። በፕሬዚዳንቱ ዓላማና በአሁኑ የዩናይትድ ስቴትስ የአፍሪቃ ፖሊሲ መካከል ያለውን ልዩነት ለማሳየት ኬንያ የማትበቃ ከሆነ ኢትዮጵያም አለች። ኦባማ የጠቅላይ ሚኒስትሩ ፓርቲ ሁሉንም የምክር ቤት መቀመጫ የተቆጣጠረባትን አገር ጎብኝተዋል። የፕሬስ ነጻነት የከፋ ስጋት የተደቀነበት ተቃዋሚ የፖለቲካ ፓርቲዎች በጸጥታ ኃይሎች የሚዋከቡባት ኢትዮጵያ ባራክ ኦባማ ሁሉንም ኢትዮጵያውያን የሚያሳትፍ የፖለቲካ ምህዳር እንዲኖር፣ የፕሬስ ነጻነትና ሰብአዊ መብቶችም እንዲከበሩ ጥሪ አቅርበዋል። ከዚያም በጎረቤት ሶማሊያ ካለው እስላማዊ ታጣቂ ቡድን አሸባብ ጋር ለሚደረገው ፍልሚያ ከኢትዮጵያ የጸጥታ ኃይሎች ጋር ያለውን ትብብር ለማስቀጠል ተስማምተዋል። ይህ ለኢትዮጵያ መንግስት መልካም ዜና ነው። አገሩ ላይ አሸባብ የደቀነበትን ስጋት ለመከላከል ለሚፈልግ አሜሪካዊ ፕሬዝደንትም ትክክለኛ ውሳኔ ነው። ነገር ግን በዚሁ የጸጥታ ኃይል ከፍተኛ ጫና ለሚደርስባቸው የኢትዮጵያ ተቃዋሚ ኃይሎችና ሲቪል ማህበረሰብ የሚያስተላልፈው መልእክት እንዴት ያለ ይሆን? በአፍሪቃ ህብረት ባደረጉት ማራኪ ንግግር ባራክ ኦባማ ውስጣቸው የተቀበረውን የተስፋ ነጸብራቅ አሳይተዋል። ፕሬዚዳንቱ የአፍሪቃ መሪዎች የሥልጣን ዘመናቸውን አክብረው እንዲወርዱ ሲወተውቱ ታዳሚዎቻቸው በአድናቆት አጨብጭበዋል። ከዋይት ሀውስ ውጭ ለሚጠብቃቸው ሕይወት ምን ያህል እንደ ጓጉ አጽንዖት ሲሰጡና ሙስናን ለአንድና ለመጨረሻ ጊዜ ስለማጥፋት ሲወተውቱም ታዳሚዎቻቸው በአክብሮት አድምጠዋቸዋል። ነገር ግን አፍሪቃን ለመቀየር ከቃላት ጨዋታ ይልቅ ተግባርን ይጠይቃል። እውነት ባራክ ኦባማ ለአባታቸው የትውልድ አህጉር ለውጥ ማምጣት ከፈለጉ ትኩረታቸውን ወደ አፍሪቃ አስተዳደር ፖሊሲዎች ለመቀየር መወሰን ይኖርባቸዋል። አሁን የተከተሉት አካሄድ አፍሪቃን የተሻለ አያደርጋትም።